የሰሞኑ የኢህአዴግ የስራ አስፈጻሚ ኮሚቴ ስብሰባ የሚታወቀው የድርጅቶቹ እንቅስቃሴን ለመገምገም ከሚጠበቀው በላይ መጓተቱ የአንድነቱ ሳይሆን የንትርኩ ማሳያ እንደሆነ በኮተቤ ሜትሮፖሊታን ዩኒቨርሲቲ የፖለቲካ ሳይንስና ፍልስፍና ከፍተኛ ሌክቸረር የሆኑት አቶ ግደይ ደገፉ ይገልጻሉ። አቶ ሽፈራው እንደ አንድ ፉልካ ሰው እንደ አመራር በዚያ መንፈስ ማንጸባረቃቸው ተገቢ ነው ምክንያቱም ግንባሩ መስራት አልቻልም፣ ግንባሩ ማቀላጠፍ አይቻልም ብሎ መናገር አይችልም። ግን አንድ ፋክት ግን አለ። አራት ድርጅቶች ያካሄዱትን ሪፖርት በቀጥታም በተዘዋዋሪ የሚታወቅ ነው። በአራት ቀን መጨረስ አቅፋቸው የሶስት ድርጅቶች እኮ ነው ያለቀው። አራተኛው ድርጅት ገና ነው። ስለዚህ ምን ያህል አድካሚ እንደሆነ ምን ያህል የተለያዩ ጥያቄዎች እስካሁን ድረስ ተሰብስበው ተከምረው የነበሩ ያለመጣጣም ርዕሶች፣ ጉዳዮች አሁን ሳርፌስ ላይ ተዘርግተው በእያንዳንዱ ጥያቄ በእያንዳንዱ ርዕስ እየተወያዩ እንዳሉና በቀላሉ ቶሎ ብሎ ለመጨረስና መፍትሄ ለመስጠት እንዳልቻሉ ነው የሚያሳየው። እሁድ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ አምስት ቀን ሙሉ የሶስት ድርጅቶች ነው የተወያዩት። የኢህአዴግ ሊቀመንበርና የአገሪቱ ጠቅላይ ሚኒስትር ማን ይሁን የሚለው ጉዳይ አሁንም ድረስ እያነታረከ ይገኛል። ሁሉም ሰው የየግምቱን ስም እየጠቀሰ ጭምር ሲናገር ሰምተናል። እንዲያም ሲል እነዚህ ግምቶችን ተቀባይነት እንዲያጡ የሚያደርጉ መረጃዎች ማለትም እገሌ በእገሌ መስሪያ ቤት መስራች ሳይሆን ተወካይ ነበረም፣ የኢህአዴግ አመራር የሚመረጠው በኢህአዴግ መንገድ ብቻ ነው የሚለው አገላለጾች ከኢህአዴግ መንደር መሰማታቸው ደግሞ ግምቶቹ ከንቱ ሊሆኑ እንደሚችሉ እየተነገረ ነው። በዚህ ጉዳይ ላይ ያላቸውን እሳቤ እንዲያጋሩን የፖለቲካል ሳይንስና ፍልስፍና ምሁሩ አቶ ግደይ ደገፉን ጠይቀናቸው ነበረ። እኔ ይሄ ማን ይሆናል የሚለው የዚህ የስራ አስፈጻሚው ውጤት ነው የሚወስነው ለምን በግራ ዘመም የፖለቲካ አደረጃጀት ስራ አስፈጻሚው በጣም ወሳኝ ቦታ ነው። እነሱ ኖሚኔት የሚያደርጓቸው ወይ አንድ ወይ ሁለት ኖሚኔት አድርገው ከዚያ በኋላ ለኢህአዴግ ኮንሶል ሊያቀርቡ ይችላሉ። ወይንም ተማምነው አንድ ሰው ወስደው ኮንሶል ደረጃ ዩናኒመስ የሆነ መጠነኛ ዲስካሽን የሚኖራል እንጂ በኮንሶል ደረጃ ወዲያውኑ የሚጠርቅ ይመስለኛል። አዘርዋይስ ሌላው ሴናሪዮ ሊፈራ እነሱ ካልተስማሙ፣ ሁለት ወይም ሶስት ሰዎች ወይም አራት ሰዎች ያቀርቡና ኮንስሉ ጋር ገብቶ ኮንስሉ ከፍተኛ የሆነ ውይይት እንዲያደርግበት መድረኩ ኦፕን ሊሆን ይችላል። የኮንስሉ አባላት በኦፕን ሆነው ዴዲኬሽን ኑሯቸው የሀገሪቷን አጠቃላይ የፖለቲካ አመራር ያለውን ችግር ለመፍታት ይሄ ነው ብለው ከተወያዩበት ከኢህአደግ አመራርም ውጭ ሊሄድ ይችላሉ ማለት ምን ማቴ ነው ከመሪዎቹ ከሊቀ መናብርቱ ውጭ የስራ አስፈጻሚ ውስጥም ሊወርዱ ይችላሉ። ከስራ አስፈጻሚ ውስጥም ሊጠቁም ይችላሉ። ወሳኙ አሁን የስራ አስፈጻሚው ድምዳሜ ነው። አቶ ግደይ ደገፉ እንደ አንድ ኢትዮጵያዊ የኢትዮጵያ ወደፊት እጣ ፈንታ መበታተን ሳይሆን አንድነት እንደሆነ የግል አስተያየታቸውን ይሰጣሉ። ሂደቱ ግን ቀላል እንደማይሆን በአጽንኦት በመግለጽ መቻቻል ያለበት ሕግና ስርዓት የሚከበርበት ዲሞክራሲያዊ እና ሰብአዊ መብቶች የሚከበርበት ሁኔታ የሚከተል አመራር ይፈጥራል የሚል እምነት ነው ያለኝ ከቃላት አልፎ ከህገ መንግስት ውስጥ ከመቀመጥ አልፎ ወደ ተግባር የምንሸጋገርበት ሁኔታ ይፈጥራል ነው። ይሄ መሸጋገር ግን ቀላል እንደማይሆን ግን ይታይ። ምክንያቱም እስካሁን ድረስ የተለያዩ ኃይሎች አሉ። እነኛ የተለያዩ ኃይሎች ደግሞ ይህን እንቅስቃሴ በሰላም እንዲያድ ወደ ዲሞክራሲያዊና ሰብአዊ መብት የሚያከብር የፖለቲካ ኃይል አመራር እንዲይዝ ይፈቅዳል ወይ? እሱ የኃይል ሚዛን ይወስነዋል። አዲሱ የኃይል ሚዛን የሚወጣው ከህዝቡ ጋር ያለው ግንኙነት ቁርኝት ይወስነዋል። አለበለዚያ አሁንም ከባድ ከባድ ተግዳሮት እንደሚጠብቀው ይታየኛል። የኢህአዴግ ምክር ቤት በመጪው ሳምንት አጋማሽ ተሰብስቦ የአመራር ክፍተቱን እንደሚያሟላ ተገልጿል። ይህ አሁን ለተፈጠረው ውጥንቅት ችግር መፍትሄ ያመጣ ይሁን ወይስ አገሪቱ ወደ ወታደራዊ አገዛዝ ዳዴ እያለች ነው? አብረን በመቆየት የምንከታተለው ይሆናል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም